በየትኛውም ዘመንና በየትኛውም ሀገር በማናቸውም ህዝቦችና በሰብአዊ ፍጡር ላይ የተፈጸሙ በማንኛውም ደረጃ የሚገለጹ ሁሉንም አይነት የመብቶች ጥሰቶችን እንደሚቃወም በመናገር የጀመረው የአማራ ብሔራዊ ክልላዊ መንግስት መግለጫ ማንኛውንም አይነት የተቃርኖ ምክንያቶችን ተገን በማድረግ በሰው ልጅ ላይ የሚፈጸሙ የሰብአዊ መብት ጥሰቶችን የዘር ማጥፋትንም ሆነ የጦር ወንጀሎችን ያወግዛል ብሏል። ይህን መሰል እኩይ ሲል የጠራቸውን ድርጊቶች ለመከላከልም ሆነ ጥፋተኞችን ለህግ ለማቅረብ የሚደረጉ ምርመራዎችን እንደሚያደንቅና እንደሚያበረታታም አስታውቋል። የክልሉ መንግስት ለሰብአዊ መብቶች መከበር ያለውን ቁርጠኛነት ሲገልጽም የአማራ ህዝብ የባህልና የሞራል እሴቶቹ እንዲሁም መለኮታዊ እምነቶቹ መብቶችን እንዲጥስ እንደማይፈቅዱለትም አመላክቷል። ሰብአዊ መብቶችን ለማስከበር ቆመናል የሚሉ አንዳንድ ዓለም አቀፍ ድርጅቶች ሲል የቀጠለው የአማራ ብሔራዊ ክልላዊ መንግስት መግለጫ አሸባሪና ወራሪ ሲል የጠራው ህወሀት የአማራን ህዝብ ህልውና ለማክሰምና የኢትዮጵያን ሉዓላዊነት ለመናድ አልሞ የከፈተውን ጦርነት ተከትሎ በተከሰተው ቀውስ ላይ ተመስርተው የአማራ ክልል መንግስትና ህዝብ የሰብአዊ መብት ጥሰቶችን፣ ዘር ማጥፋትና የጦር ወንጀሎችን ፈጽመዋል የሚሉ ገለልተኛነት፣ ሚዛናዊነትና ተአማኒነት በሌላቸው ሪፖርቶች ላይ የተመሰረቱ በጦርነቱ የተከሰቱ ሰብአዊ ቀውሶችን ለማከመም ሆነ የሰብአዊ መብት ጥሰቶችን አጎልባችና አዎንታዊ ሚና የሌላቸው ሀሰተኛ ክሶችን በተደጋጋሚ ሲያሰሙ ተስተውለዋል ብሏል። መግለጫው አያይዞም ሁለቱ ቡድኖች ባለፈው መጋቢት ሀያ ስምንት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብሎ በጠራው አካባቢ ላይ የሚያጠነጥን ሪፖርት ማውጣታቸውን መታዘቡንም ጠቁሟል። የሪፖርቱ ፋይዳ ከሶስት ግቦች አይዘልም ያለው የክልሉ መንግስት የህዝባችንን ጩኸት ለመቀማትና በሀገሪቱ ሉዓላዊነት ላይ የሚጋረጥ አደጋ ቢመጣም በአንድነት መታገል የማይችል አቅመ ቢስ ህብረት እንዲኖር ማድረግ አንዱ መሆኑን ተናግሯል። በአማራ ተወላጆች ላይ ተፈጽመዋል የተባሉ የጭካኔ አድራጎቶችን የዘረዘረው ይሄ መግለጫ የህወሀት መሪዎችን በተጠያቂነት ከሶ ዓለም አቀፍ ፍርድ ቤት ቀርበው እንዲጠየቁ ጥሪ አሰምቷል። ሁለቱን ዓለም አቀፍ ድርጅቶችም በተደጋጋሚ ሪፖርቶቻቸው ሰብአዊነትን ሳይሆን የፖለቲካ ወገንተኝነትን አሳይተዋል ሲል ወቅሶ በገለልተኝነታቸው በሚዛናዊነታቸውና በተአማኒነታቸው ላይ ጭምር ጥርጣሬ እንዲኖረው ማድረጉን አመላክቷል። ለሰላምና ለመብቶች መከበር የማይበጁ ስሁት ሀሳብና ብያኔዎች ምክንያት የጋራ ሪፖርቱን አንቀበለውም አጥብቀንም እንቃወመዋለን ብሏል የአማራ ብሔራዊ ክልላዊ መንግስት መግለጫ። በሌላ በኩል ደግሞ ሁለቱ ድርጅቶች ባለፈው እረቡ ያወጡትን መግለጫ የትግራይ መንግስት ወይም ገቨርንመንት ኦፍ ትግራይ ብሎ የጠራው አካል ምስጋና እንደሚያቀርብ የትግራይ የውጭ ጉዳዮች ቢሮ መሆኑን የሚናገር አካል አስታውቆ የአምነስቲ ኢንተርናሽናልና የሂዩማን ራይትስ ዋች የጋራ ሪፖርት የአማራ ኃይሎች በኢትዮጵያና በኤርትራ ጦሮች ሙሉ ድጋፍ ምዕራብ ትግራይ ውስጥ በትግራይ ተወላጆች ላይ የፈጸሟቸውንና እየፈጸሟቸው ያሉ የጭካኔ አድራጎቶቻቸውን ዋና ዋና ዝርዝር የያዘ ነው ብሏል። መግለጫው ዝርዝር ብሎ የጠራው ይሄ ሪፖርት የዓለም አቀፍ የስብና ህግና ዓለም አቀፍ ሰብአዊ መብቶች ሕግ አስፈሪ ጥሰቶችን የያዘ ነው ብሎታል። ሪፖርቱ በትግራይ ህዝብ ላይ በጠላቶቻችን የተፈጸሙ ሊገመቱ የማይችሉ የጭካኔ አድራጎቶችንና መሰረት የለሽ የግዛት ጥያቄያቸውን ለማጠናከር አዲስ የስነ ህዝብ እውነታ ለመፍጠርና ህገ መንግስታዊ እውቅና ያለውን የትግራይን ግዛት በኃይል መያዛቸውና ወደ ራሳቸው መጠቅለላቸውን ህጋዊ ለማድረግ እያደረጉ ያሉትን ጥረት በጥልቀት የመዘገቡ ግኝቶች ናቸው ብሏል የትግራይ ቢሮ መግለጫ። በመቀጠልም በብዙ ወገኖች ተፈጽመዋል ያላቸውና ዘር የማጥፋት ዘመቻ ሲል የጠራቸው አድራጎቶች ሙሉ በሙሉ ሊታወቁ የሚችሉት እውነተኛና ነጻ ምርመራ ሲካሄድባቸው ብቻ ነው ብሏል መግለጫው። በመቀጠልም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አድራጎቱን ምዕራብ ትግራይ ውስጥ በትግራይ ተወላጆች ላይ የአማራ ኃይሎች ከኢትዮጵያና ከኤርትራ ጦሮች ጋር በመሆን እየፈጸሙ ያሉት ዘር ማጽዳት ብሎ ከአንድ ዓመት በፊት እንደፈረጃቸው አስታውሰው ያንን የተከተለ የማስተካከያም ሆነ የቅጣት እርምጃ አለመውሰዱን ተናግሯል። በተጨማሪም ሁለቱ ዓለም አቀፍ የመብቶች ቡድኖች የመዘገቧቸው አድራጎቶች እጅግ ዘግናኝም ቢሆኑም ዘር ማጥፋት ብለው አለመጥራታቸውንና ዓለም አቀፉ ማህበረሰብ ዘር ማጥፋት ብሎ በስማቸው መጥራት አለበት ብሏል። የትግራይ ቢሮ መግለጫ በአሁኑ ወቅትም በትግራይ ላይ እየተፈጸመ ነው ባለው ከበባ ምክንያት ከሰባት ሚሊዮን በላይ ቁጥር ያለው ሰው ሰብአዊ እርዳታ እንዳይደርሰውና መሰረታዊ አገልግሎቶችንም እንዳያገኝ ተደርጓል ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ያካሄዱትን ምርመራ ውጤት ይፋ ባደረጉበት ስነ ስርአት ላይ የመንግስታቱ ድርጅት ተቋም ከፍተኛ ኮሚሽነር ሚሼል ባሽሌት በሰጡት መግለጫ ትግራይ ውስጥ የጦር ወንጀሎችና በስብዕና ላይ የተፈጸሙ ወንጀሎች መኖራቸውን ተናግረው ዘር ማጥፋት ተፈጽሟል ለማለት የሚያስችል ማስረጃ አላገኘንም ማለታቸው ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ ምዕራብ ትግራይ ውስጥ ተፈጽመዋል የተባሉትና በሁለቱ ድርጅቶች ሪፖርቶች የተገለጹት አድራጎቶች በብርቱ እንደሚያሳስቡት ጠቁሞ ህይወት አድን እርዳታ ለሚያስፈልጋቸው ሁሉ ያለ ገደብና ያለማቋረጥ እንዲደርስ እንዲደረግ አሳስቧል። በሪፖርቱና በተያያዙት መግለጫዎች ላይ ዘርዘር ያሉ ማብራሪያዎችንና ውይይቶችን፣ ዘገባዎችን ይዘን እንመለሳለን።